كم مهبره لا مهبره ዳበሳ ዋቅጅራ ቀደም ባለው የመጀመሪያው ክፍል የህይወት ጉዟቸው ወግ ውስጥ ከውልደት ቀያቸው ጥቁር እንጭኒ እስከ ኢትዮጵያ ቴሌቪዥን የጋዜጠኝነት ሙያ አስተዋጽኦቻቸውና እንደምን በጥርጣሬ መነጽር መታየትን እንደጀመሩ አውግተውናል። ወደ ቀጣዩ ክፍል ያመራ ነው ጥርጣሬው ለስራት አልፎም ለስደት እንደምን ሊዳርጋቸው እንደበቃ ነው። እንዲህ ይላሉ። ቀደም ብዬ የጠቃቀስኳቸው ችግሮች ናቸው ገፍቶ ገፍቶ ወደዚህ የመጡ። ቅድም ጠቅሼልኝ እንደነበር በኢትዮ ኤርትራ ጊዜ ወደ ጦር ግንባር ለመዘገብ ከሄዱት የመጀመሪያ ጋዜጠኞች ውስጥ አንዱ ነበርኩ። በወቅቱ ደግሞ እንደነገርኩ ገና ከትምህርት ቤት ተመርቄን እንደወጣን ነበር። ወደዛ ይሄድ ነው። የጦርነት ዘገባ አብዛኛው አስቸጋሪ ነው በግንባር ላይ ስትሆን በአመራሮች የሚሰጥ መረጃ ብቻ ይዘ ነው የሚትሄደው የምትንቀሳቀሰው። እና አንዳንድ ጊዜ የነበሩ የቲም ሊደሮች የታጋይ መንፈስ ያለባቸው ነበር። እና ያንን ፕሪንስፕል ሳይከተሉ ነው የሚገፉ ሂዱ ግቡ የሚሉን። እና ብዙ ጊዜ ጠይቅ ነበር፣ ለምን ጄኔራሎች መመሪያ ካልሰጡ በጦር ግንባር ዝም ብላ አትሄድም። አንዱ መመሪያ የአካባቢ ያለው ጦር ግንባር ለአንተ ሴፍቲ እና ለመረጃ ብቆ የሆነ ነገር ካልሰጠ አትንቀሳቀስ እና ይሄን ስናቀርብ አንዱ አቀርብ ነበረ እና ሌሎችም ልጆች ነበር የሚያቀርቡት። ምን ነበረ ሌቪሉ ተጀመረ፣ ይሄ ጦርነት ኢትዮና ኤርትራ ነበር እና በወቅቱ ኦነግ ከሻቢያ ጋር አድሯል የሚል ጭምጭምታ ስለነበረ ኦሮምኛ ተናጋሪ ከሆንክ ወደ አሁኑ የኦነግ መንፈስ ነው ያለበት፣ ጦርነቱን የኢትዮጵያ መንግስት ጦርነት የሚያካሄደውን አይደግፍም ለሻቢያ ያዳላል የሚል ነገሮች ውስጥ ውስጥ ይሄዱ ነበሩ እና በተለያየ ጊዜ ግምገማ ይመጣል። የኦነግ አመለካከት አለብህ ምናምን ስሉኝ ነበሩ እና እኔ በወቅቱ የምከራከረው ከኦነግ ጋር ግንኙነት የለውም ይሄ ሙያዊ ነው በምል ይከራከር ነበር። በኋላ አንድ ወር ተኩል ከሰራም በኋላ በግምገማ ከአካባቢ እንድንሄድ እኔና እንደ ማርኛ ዘጋቢ ልጅ ነበረ እሱ አብሬ ከቦታው እንድንሄድ እና ኢትዮጵያ ቴሌቪዥን ወደ አዲስ አበባ እንድንመለስ ተደረገ። ልክ ያ መመለሱ ደግሞ ተከታታይ ክትትሎች ነበሩ። ከዛ ቀጥሎ በየሚሰራጩ ስራዎች ላይ ሀይል ተጽዕኖ ያደርጉብኝ ነበረ። ይከታተላሉ እና በዚህ በዚህ እየሄደ ወደ ሁለት ሺ ይገባን ሁለት ሺ ሁለት አካባቢ ኦሮሚያ ውስጥ ብዙ የተቃውሞ ነገሮች እነሱ ነበረ አሁን ያንን በመዘገቡም አንዱ አስቸጋሪ ነው። ዜናውን ስትዘግብ የምትወስደው ሳውንድ ባህቶች አሉ መንግስትን ታጋልጣል እንዲህ ታረጋለህ እንዲህ ታረጋለህ የሚሉ ነገሮች መጡ። እስከ ሁለት ሺህ ሁለት አዲስ አበባ ውስጥ ተቃውሞዎች ነበሩ። በዛ ላይም የነበሩት ላይ ተሳትፊያለሁ የሚል ነገር ውጀላ ነበረ። በእርግጥ አልተሳተፍኩም። ዲስከስ ታረገዋለህ። ይሄ ነገር ለምንድን ነው ትሪትማ አይደረግ የሚል ነገሮች ታረጋለህ እና በኋላ በሁለት ሺህ አራት ላይ ሪብሻ በጣም ይሄ ተቃውሞ እየበረታ ሲመጣ አዲስ አበባ አካባቢ ይመስለኛል ዩኒቨርሲቲ ውስጥ የሆነ ቦምብ ተማሪዎች ያፈነዱ ሶስት መቶ የሚሆኑ ዩኒቨርሲቲ ተማሪዎች ከተባረሩ በኋላ አሁን ልክ ከዛ በኋላ የሆነ አርብ ቀን ነው ትዝ ብለኛል። ኤፕሪል ሰላሳ ላይ የሆነ የደህንነት ሰዎች መጡ ከቢሮ ወሰዱ፣ ታሰርኩኝ። ያስሩኝ ለኦኔግ መረጃ ታቀብላለህ የሚል ነገር አቀረቡ። እንጀላ እኛም ተናቀርቦ ዜና ልዩነታችን ከመንግስት ወይም ከህዝብ ቀድሜ መስማታችን እንጂ ሌላ ምንም ሚስጥር አንሰማም እና ለኦኔግም የምንነግረው ነገር የለም። ኦኔግም አገር ውስጥ አልነበረም፣ ምንም መረጃም አልተገኘም። እነሱ ሆን ብሎ ስር አስቀመጡ። እኔና አንድ ጓደኛ የነበረ ሽፈራ የሚባል ከኢትዮጵያ ቴሌቪዥን የመጀመሪያ የመንግስት ጋዜጠኞች ከመንግስት ጋዜጠኞች የታሰብን የናሱነን እና ያ ነገሩ ስንከባለል ስንከባለል እስከ ሁለት ሺህ ሰባት እንግዲህ ትው ታውዘንድ ፋይቭ እንትን ያደረገ ጊዜ ነበረ። ሌሎች የነጻ ጋዜጠኞችም ታሰሩ። ሪብሻው አልቆመም። ይሄ ሁሉ ነገሮች እየተባባሰ ሲመጣ ሁለት ሺህ ሰባት ላይ ፍርድ ቤቱ ሶስት ዓመት ካንገላታን በኋላ ነጻ አሰናበተን። ነጻ ከተሰናበትኩ በኋላ ወደ መስሪያ ቤት የተመልሼ ኢትዮጵያ ቴሌቪዥን ወደ ስራ መልሱ፣ ያኔ የታሰርኩት በዚህ ተወንጅዬ ነው፣ አሁን ከሶስት ዓመት በኋላ ፍርድ ቤት በነፃ ለቆኛ ስላቸው፣ ቴሌቪዥንም እምቢ አለ። ከዛ ክትትሉም በዛ ቀጥሎ። እንግዲህ ቤት ይወጣለሁ፣ እገባለሁ የሚከታተሉ ደህንነቶች ነበሩ። እኔ ጋ የሚመጡ ሰዎችን ይጠይቃሉ፣ ለምን ትሄዳላችሁ የሚል ነገሮች አሉና በቃ ሁኔታው በጣም የማይመች መሆኑ ሳይ ወደ ከአንድ ወር በኋላ ማለት ነው ከእስር ቤት ከተፈጠው በኋላ ወደ ሚ አካባቢ ወደ ኬንያ ሄድኩ። በቃ ምክንያቱም ያስሮ ዋ መልሶም አስሮ እንደገና ሶስት ዓመት ያስቀምጠዋል። ቤተሰብ እንገላጣል፣ ፊት የለም። በዛ ውስጥ ምን እንግዲህ ምንም መልካም ነገር ስላልታየኝ እኔ በቃ ለቅቄ ወጣ ወደ ኬንያ ወጣው ማለት ነው ሁለት ሺህ ሰባት አካባቢ ወደ ኬንያ እንዴት አድርገው ሊወጡ ቻሉ? በምን መንገድ ወጡ? የኬንያ ህይወቶስ ምን ይመስል ነበር? ምን ያህል ጊዜ በጥገኝነት ጥየቃና በስደተኝነት ህይወት ቆዩ ኬንያ ውስጥ? ወደ ኬንያ የምትሄድበት መንገዶች ብዙ ናቸው። እኔ አንዱ ኢሌጋል በሆነ መንገድ ድንበሩን አልፌ ወደዛ መግባት ነው። ያንን ተከትዬ አንዳንድ አስቸጋሪ ነበሩ፣ ግን በስራ አጋጣሚ በፊት ሰሞን እያለ ምናምን ስለማውቀው እና ጓደኞች እዛ አካባቢ ስለነበሩኝ ብዙም አልከበደኝም። የተወሰነ ጊዜ እንትን ካልኩ በኋላ ወደ ኬንያ ሄድኩ ገባሁ። እንግዲህ ምን ነበረ ኢንፎርሜሽኖች ሼር እናደርጋለን። አንዳንዶቹ ልጆች እንሄዳለን እዛ ዩኤንኤችሲአር አለ ይረዳናል ሚል ነገሮች እንጂ በተጨባጭ ብዙም የምናቀው ነገር አልነበረ። እዛ ከደረስኩ በኋላ ተወሰነ ኢንፎርሜሽን ሰበሰብ እኮ እዛ ያሉ ሰዎችን ረዱን እና ዩኤንኤችሲአር ኤደን ተመዘገብን። እነሱ ወደ ካኩማ ወይ ወደ ጣዳ በሚባል ካምፒዱ አሉ። እኔ በወቅቱ ምክንያቱም ሙያ ላይ በጋዜጠኝ እና ሙያ ላይ ስለተሰማራው ኢዚሊ አይደንቲፋይ የሆናለው የኢትዮጵያ መንግስት ደግሞ ልክ እኔ እዛ ሲደርስ የሁለት የኦሮሞ ስደተኞችን ጠልፎ ወስዶ ነበረ። ተስፎውን ጨመዳ የሚባል እና ሌላ መስፍን አበበ የሚባል ጓደኛውን ያ ነገሮችን አነሳው። የኔ ኬዞችም በዓለም አቀፍ ሚዲያዎችም ሲዘገብ ነበረ። አምኒስቲ፣ ሂውማን ራይትስ ዎችም፣ ሪፖርተርስ ዊዛውት ቦርደርስ፣ ጀርመን ሁሉም ዘግቦ ስለነበር ዌብሳይት ላይም ነበሩ። የሚዲያዎችን በብዛት ዘግቦ ስለነበር እነዛን ዶክሜንት አቀረብኩላቸው። አሁን ወደ ካምፕ ከሄድኩ ኢዝሊ የኢትዮጵያ መንግስት በሰላዮቹ ጠልፎ ሊወስደን ይችላል እና ለደንነት ጥሩ አይደለም ብዬ ተከራከርኩ። ከዛ በኋላ ከተማ ውስጥ እዛ ናይሮቢ እንድቆይ ይፈቀዱ። ነገር ግን እዛ ስትቆይ ችግሩ ራሴን ችሌ ነው የምትኖረው። ወደ ካምፕ ከሄድክ የተወሰነ የዩኤንኤችሲአር ድጋፍ ታገኛለህ። ከተማ ውስጥ ከሆንክ እነሱ አይዲ ብቻ ነው የሚሰጡ አይዲ ዛ ተመዝግቤ ማንዴት እስክታገኝ ጊዜ ይወስዳል ትንሽኛ እንግዲህ ከሌለኛው በወቅቱ የኢትዮጵያ መንግስት ጋዜጠኞችን በጣም ያስር ስለነበረ ዓለም አቀፍ ደረጃ እንትኑ አቴንሽኑ በጣም ከፍ ያለ ነበር። ቶሎ ወረቀት ሰጡን። መጀመሪያ ሳለም ይሄ ሰለም ጠይቆ እሱ ብዙ ሁለት ወር ምናምን ገደማ ከቆየ በኋላ ኢንተርቪው ተደረገ። በዛ ማንዴ ከሚሉ ወይም ሲቪ ሪፊጂ ወይ ኬንያ ውስጥ መኖር የሚያስችል ወረቀት ይሰጣል። እሱ ተሰጠን። እሱም ብዙ አስተማምኑም ሪፊጂን ብትሆን ኤኒታይም መንግስት ሊጠልፍ ስለሚችል ለፕሮቴክሽን ደግሞ እንደገና ማመልከት አለብኝ። በፕሮቴክሽን አመለከት እሱ ላይ ፕሮሴስ እያለው ባለቤት ኢትዮጵያ ቴሌቪዥን ትሰራ ነበረ። እሷ እሷን ደግሞ አሰሯት። እዛ ታሰረች ነ ነኝ አሁን የት እንደሄድኩ ስለማያውቁ እነሱ ምንድን ነው የሚሉት፣ በወቅቱ የኦሮምኛ ክፍል ከኢትዮጵያ ቴሌቪዥን ዘግቶ ነበር እና ነገሮች ሲዘገቡ ስለነበር ያንን እሷን ለእኔ ልካ እኔ ደግሞ ሌላ ቦታ ሆኜ እንደምዘግባ አድርጎን እሷን አሰሯት። ለእኔ ፈተና ነበር በን በጣም አስቸጋሪ ጊዜ ነበር። ምክንያቱም ሶስት ልጆች ነበሩ እሷን አንተ የምታሳድጋቸው እኔ ስደት ላይ ነኝ። አሁን እሷ ስትታሰር ሬስፖንሲቢሊቲ የሚወስድ ሰው የለም። አሁን ለእኔ እንግዲህ አንዱ መመለስ ነው ያለ ቻንስ የነበረ በወቅቱ ከተመለስኩ ደግሞ እኔን አስሩኛል እሷንም አይፈቷትም እና ምንም አልጠቅምም በልጆች አልጠቅም የሚያል ውሳኔ ወሰድኩና፣ በተለያየ እርዳታ የሚሰጡ አሉ። እነዚህ በጋዜጠኝነት ሙያ ዙሪያ የሚረዱ የጋዜጠኞች ማህበሮችን ግንኙነት አደረግ ነበረ። እነሱ የተወሰነ ድጋፍ አረጉልኝና ልክ ራሴ እንደወጣሁት ልጆችንም በሌሎች ሶስቱን ልጆች በሰው አማካኝነት ወደ ኬንያ ለመውሰድ ወሰንኩ። እንግዲህ ፍርድ ቤቱ እሷ ታስራ ሶስት ወር ምናምን ፖሊስ ጣቢያ ቆየች። አትሊስት በዋስትና የፈጥዋታ ለምን ውስጥ ነበረኝ አልፈቷትም። ልጆቹ በወቅቱ የእድሜያቸው ምን ያህል ነበር? የመጀመሪያውዋ ስምንት አመቷ ነው። ስምንት ወይ ዘጠኝ አካባቢ ነው የምትሆነው። ሁለተኛ ትንሹ ልጅ አምስት አመት ነው። ሌላኛው ደግሞ የዘመን ልጅ ነበረች እሷ። ወደ አስራ አራት አስራ አምስት አካባቢ ናት። እነዚህ ናቸው ልጆች። እና ቻሌንጅ ገኛው ሌሎች እንግዲህ በወቅቱ የእኔ የእህቴ ልጆችም ነበሩ የምነበሩ እነሱ ጋር የሚኖሩ በእነሱ ድጋፍ ቆዩ። እንግዲህ እሷ ልጆቹን ወደዛ ወደ ናይሮቢ እስከሚወስድበት ጊዜ ድረስ የባለቤቱ ሕይወት ከዛ በኋላ ምንገጠማቸው ገጠማቸው። ከዛ በኋላ አሁን ቅድም የነገርኩን ይሄ ከናይሮቢ የተጠለፉትን ሰዎች ጨምሮ ወደ ሰላሳ ሰው አንድ ላይ አጠቃሎ ክስ መሰረቱባቸው። ወደ ቃሊቲ ተላኩ። እንግዲህ እሱ ደግሞ እኔም ሶስት አመት እንደቆየሁት እነሱም ሶስት አመት ሊያቆዩ እንደሚችሉ ገመጥኩኝና ልጆች ለመውሰድ ወሰንኩ። ምክንያቱም አማራጭ አልነበረም። ልጆቹ ሲመጡ ኔጋ ወደ አሁኑ ወደ ዩኤንኤችሲአር ወስጄ ወደ ኬዜ ተቀላቀልኩ። በወቅቱ ደግሞ ዩኤንኤችሲአር የኔን ኬዝ ወደ አውስትራሊያ መንግስት መርቶ አውስትራሊያ መንግስት ወስዶ ነበር እና ኢንተርቪው እኔ ሳልደረግ ነው ልጆቹ የመጡት እና ልጆቹ መጡ። የኔ ማንዴት ላይ ተጠቃለሉ። ከዛ ኢንተርቪው ተጠራ። በዚሁ መሀል ኢንተርቪው ተጠራ። ኢንተርቪው ጊዜ ያልወሰደ ራሊያ መንግስት ከልጆች ጭምር ወሰደ። ምክንያቱም ልጆች ስለተጨመሩበት ትንሽ ዲሌ የሆነ ወደ ስድስት ወር አካባቢ እሷ ከሀገር ቤት እስር ቤት ናት ከናይሮቢ እዚህ ትግል ላይ ሆኜ በኋላ ቱ ታውዘንድ ናይን ሴፕቴምበር ላይ ወደ አውስትራሊያ መጣሁ። አድሌድ አረፍኩ። ህይወት ሀብ እዛ ጀመርኩ። የአቶ ዳበሳ የህይወት ጉዞ ትረካ በዚሁ አለበቃም። በለጣቂው የማጠቃለያ ክፍል ስለ አውስትሬልያ ህይወት ጅማሮ፣ የባለቤታቸውን የፍርድና ይግባኝ ስሚ፣ የቤተሰብ ዳግም ውህደትና የወደፊት ትልሞች አሰናስለው ያስደምጣሉ።